ቀን የጎደለባቸው ያዩ እንደሚሉት አንድም በጥይት አለያም ከየቤታቸው ጋር በእሳት ጋይተዋል። ከተረፉት በሽተኞች በቃሬዛ፣ አካለ ጎዶሎ፣ ደካሞችና አዛውንቶች የወሳንሳ ተይዘው ወይም ተደግፈው ሕፃናት ታዝለው በዱር ደን ጢሻው እየተሽሎኮሎኩ በወንዝ ውሃ ማጥ ድጡ እየተንቦራጨቁ ይቅተለተላሉ ግባቸው ባንግላዴሽ ነው። ጦር ሰራዊቱና ፖሊስ መንደራችንን ከበው በሮኬት ሲያጋዩት ከየቤታችን ወጥተን ባገኘነው አቅጣጫ ሸሸን። የተከበሩ የአገር ሽማግሌ ነበሩ። ሩዝ ለማኝ ስደተኛ ሆነዋል። ግን እድለኛ ናቸው፣ ተርፈዋልና እንደሳቸው ከጥይት ሮኬት እሳት አምልጠው ከጀልባ አደጋ ተርፈው ባንግላዴሽ የገቡት የሮሂንጃ ሙስሊሞች ቁጥር ወደ አራት መቶ ሺህ ደርሷል። የሚያንማር መንግሥት ጦር ከሦስት ሳምንት በፊት የጀመረውን ሮሂንጃያዎችን የማጥፋት ዘመቻ እንዲያቆም ዓለም አቀፍ ተቋማት የመብት ተሟጋች ድርጅቶችና ማኅበራት ደጋግመው ጠይቀዋል። መንግስታት ጠንካራ ያሉትን ስሞታ አቅርበዋል። ህዝብ ከአንካራ እስከ ጃካርታ፣ ከካራቺ እስከ ሙምባይ በአደባባይ ሰልፍ ተማጽዋል። በመታሰር መገፋት፣ መንገላታታቸው ዓለም የጮኸ የታገለ ምርጥ የሰላም ሽልማቱን የሰጣቸው የሚያንማር ተዘዋዋሪ መሪ ወይዘሮ ኦንግ ሳን ሱቺ ግድያ ግፍ በደሉን ያስቆማሉ የሚል ተስፋ ነበረ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በሁለት ሳምንት ውስጥ ለሁለተኛ ጊዜ ከትናንት በስቲያ በሰጡት መግለጫ እንዳሉት ግን ተስፋው በኖም ግፉ ማየሉን የሚያረጋግጥ ነው። እውነታው ሰብአዊ ድቀቱ እጅግ ከፍተኛ ነው። ባለፈው ሳምንት ስንገናኝ ወደ ባንግላዴሽ የሸሹት የሮሂንጃ ስደተኞች 125,000 ነበሩ። ይህ ቁጥር አሁን በሶስት እጥፍ ጨምሮ 380 ሺህ ደርሷል። ጋዜጠኛው ጉተረሽን ጠየቀ፣ የሚፈጸመውን በደል የዘር ማጥፋት ማለት ይቻላል ብሎ መለሱ። አንጋፋው ዲፕሎማት ጥያቄውን በጥያቄ ጥያቄህን በሌላ ጥያቄ ልመልስ፣ ከሮሄንጃ ሕዝብ አንድ ሶስተኛው እየተሰደደ ሌላ ቃል ታገኝለት? አለ። ሳንሱቺ ከተባበሩት መንግስታት ድርጅትና ከዓለም አቀፍ የመብት ተሟጋች ድርጅቶች የሚሰነዘርባቸውን ትችት በመቃወም ሰሞኑን በሚደረገው የዓለም አቀፉ ድርጅት ጠቅላላ ጉባኤ ላይ አልካፈልም ብለዋል። ባለፈው ሮብ የተሰየመው የጸጥታው ጥበቃ ምክር ቤት ግን የሳንሱቺን ኩርፊያ ርዕሱ አላደረገውም። የምክር ቤቱ የወቅቱ ፕሬዚደንት ኢትዮጵያዊው ዲፕሎማት ዶክተር ተቀዳለሙ በንባብ ያሰሙት መግለጫ በሰላማዊ ሰዎች ላይ የሚፈጸመውን ግድያና ግፍ ምክር ቤቱ አውግዟል። የጸጥታው ጥበቃ ምክር ቤት አባላት የማይናማር ጸጥታ አስከባሪዎች በሚያደርጉት የጸጥታ ዘመቻ አለቅጥ የበዛ ጥፋት መድረሱ በጣም አሳስቧቸዋል ብራይካን ግዛት ያለው የኃይል እርምጃ በአስቸኳይ እንዲቆም፣ ሁኔታው እንዲረጋጋ፣ ሕግና ሥርዓት እንዲከበር ጠይቀዋል። ጠንካራ ውግዘት የተሰማው ከአውሮጳ ህብረት ነው። የህብረቱ የምክር ቤት እንደራሴዎች እንዳሉት ኦንግ ሳንሱቺ የጎሳና የሃይማኖት ጥላቻን የሚያቀጣጥሉ እርምጃዎችን ማውገዝና ማስቆም አለባቸው። ምክር ቤቱ እንደ ጎርጎሪያኑ አቆጣጠር በ1990 ለወይዘሮ ሳንሱቺ በሳኸሮቭ ስም የሰየመውን ታላቅ ሽልማቱን ሰጥቷቸው ነበረ። እንደራሴዎቹም ትናንት እንዳሉት ሳንሱቺ በሮሂንጃ ሙስሊሞች ላይ የሚደርሰውን በደል ካላስቆሙ ሽልማቱን ሊቀሙ ይገባል። ሽልማቱ ሰብአዊ መብትን ለሚያስከብር እንጂ መብትን ለሚጥስ አይሰጥምና።